የምግብ ዋስትናን ማረጋገጥ የሚቻለው መንግስትና የግል ዘርፍ ለሰውና ለወጣት መሪዎች ይበልጡንም ትኩረት ሲሰጡ መሆኑን ዋሽንግተን ዲሲ ላይ እየመከረ ያለው አመታዊ የምግብ ጉባኤ አሳሰበ። ዘ ሺካጎ ካውንስል የሺካጎ መማክርት ጉባኤ በመባል የሚታወቀው ይህ ስብሰባ ወይም መሰባስብ አንገብጋቢ በሚባሉ ዓለም አቀፍ ጉዳዮች ላይ የሚደረጉ ንግግሮችን የሚያበረታታና ጥልቀት ያለው ግንዛቤም ለማስጨበጥ የሚሰራ ተቋም ነው። ዓመታዊውን የምግብ ዋስትና ስብሰባ ዋሽንግተን ዲሲ ላይም እያካሄደ ያለው አሁን፣ በዚህ ሰዓት ሰለሞን አባተ የጉባኤውን ሂደት እየተከታተለ ይገኛል። ተከታዩንም አድርሶናል። የአፍሪካ አቅምና ሰብአዊ ሀብቷ ትናንት በኬ ኤንድ ኤል ጌትስ ቢሮ የተካሄደው ሲምፖዚየም የጥናታዊ ጽሑፍና የውይይት ርዕስ ነበር። የዓለማችንን እያሻቀበ የሄደ የምግብ ፍላጎት ማርካት የሚቻለው ከእንግዲህ በወረት ብዛትና በመዋዕለነዋይ ፍሰት ብቻ አይደለም። መክፈል መቻልም ብቻውን የምግብ ዋስትናን አያመጣም። ከእንግዲህ እህል እንዲትረፈረፍ የሚሻ ቢኖር ሙሉ አቅምና ጥሪቱን፣ ተሰጥኦና ችሎታ ያለው በቂ መሣሪያና ዕውቀት የታጠቀ የሰው ኃይል መገንባት ላይ ያፍስስ። ይህ የዘንድሮው የዓለም አቀፍ የምግብ ዋስትና ጉባኤ ትኩረት ነው። በዚህ መስክ የመንግሥትና የግሉ ዘርፍ ተመሳጥረውና ተጋግዘው መሥራታቸው ብቻ ነው የሰውን ሀብት ማልማትና ማጨድ እንዲሁም ወደ አዲስ ዐይነት ሽግግር መውሰድ የሚያስችለው። በሲምፖዚየሙ ላይ እየተሳተፉ ያሉትና ጽሑፍም ያቀረቡት የፐርዱ ዩኒቨርሲቲው የግብርና ዲፓርትመንት ፕሮፌሰር እንዲሁም የ2009 ዓ ም በአውሮፓ አቆጣጠር የዓለም የምግብ ሽልማት አሸናፊው ፕሮፌሰር ገቢሳ እጀታ በተለይ የአፍሪካን ግብርና እየተፈታተኑ ምርቱንም ወደ ኋላ እየጎተቱ ያሉ የተፈጥሮ አካባቢና የአየር ንብረት ለውጥ ጉዳዮች፣ የተደጋገሙ የኤልኒኞ ክስተቶች የአፍሪካ ግብርና በቂ የዕውቀት ሽግግርና ዘመናዊ ትጥቅ በበቂ ሁኔታ አለማግኘቱ፣ ተቋማት በሚገባው መጠን እየተጠናከሩ አለመሆናቸው እንደሚጠቀሱ ተናግረዋል። ወጣት የግብርና መሪዎችን ማፍራት፣ ወደ ሥራ ማስገባት፣ በሥራ ላይ እያሉም አቅማቸውን በማበልጸግና አምራች ሆነው እንዲቆዩ በማድረግ እንዲሁም ለሚያስመዘግቡት ስኬት የሚገባቸውን ሽልማትና ክፍያ መስጠት ማበረታታት የሰው ሀብት ብክነትን ለማስወገድ የተሻለ ምርት ለማስገኘት የመንግሥትና የግሉ ዘርፍ በጋራ ሊሰሩበት የሚገባ መስክ መሆኑን ፕሮፌሰር ገቢሳ መክረዋል። ኢትዮጵያን ጨምሮ መላይቱ አፍሪካ ስለ ምግብና ራስን ስለመቻል ሲመክሩ ብዙ ዕድሜ ተቆጥሯል። ስለ ብዙ መላዎች ውይይቶች ተካሂደዋል። ለመሆኑ ለምን ይሆን ከዚያ የችግርና የረሃብ ቀለበት መውጣት ያልቻሉት? ዶክተር ገቢሳ እጀታን ከስብሰባው በኋላ በግል አግኝቼ ጠይቄያቸው ነበር። እኛ ሳይንሱን ነው የምናየው፣ ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው እና በተቻለ መጠን ምንድነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት። አንድን ነገር ይያዝና የፖለቲካ አጀንዳ ይሆናል። ከዛ ወጥቶ ግን መሰራ ወቅታዊ ለውጥ ለማምጣት የሚችል አቋም አድርጎ ሁሉን አያይዞ አሁን ለምሳሌ ባነሳሁት መንግስት ድርጅትና የግል ድርጅት በምን አይነት መንገድ አብሮ ለመስራት ይችላል። ሁለተኛ ነገር የሰው ጉልበቱ የሚማረው ትምህርት ቁም ነገር ልዩነት ያመጣል እና እነዚህ ትምህርት ቤቶች ሲስፋፉ የፖለቲካ ድርጅቶች መሆን የለባቸው፣ የመንግስት ድርጅቶችን ብቻ መሆን የለባቸው፣ መሆን ያለባቸው አካዴሚክ ከሆነ የአካዳሚክ ኢንስቲትዩሽን ሆነ፣ ስለዛ አካዳሚክ የሚያውቁት ሰዎች መሰረት ባለው መንገድ አቀናኝተውት ጠቃሚ ነገር ሊወጣው እንዲችል። በተጨማሪ ደግሞ መንግስት ደግሞ የራሱ ኃላፊነት አለ። ፖሊሲ የመንግስት ግል አቋም ነው። ያ መንግስት ይህንን ፖሊሲ አንደኛ የተማሩት ሰዎች ስራ የሚያገኙበት መንገድ መፍጠር አለበት። መንግስት ሁሉም ቀጥሮ አይችልም። ፕራይቬት ሴክተሩን ማደራጀት አለበት። ሁለተኛ ነገር እነዚህ ድርጅቶች በሚቋቋሙበት ጊዜ ለደሃው ምን ያህል የሚጠቅም ነገር አለ? አንዳንድ ጊዜ እርሻዎች ለውጭ ድርጅቶች የሚሰጡበት አለ። እሱ በምን አይነት መንገድ ነው መንግስት የሚያየው ጥቅሙንና ጉዳቱን? ይህንን አይነት ነገር ማየት አለባቸው የሚል ነው። አሁን ያነሱት ነገር ብዙ ጊዜ ከመሬት ነጠቃ ጋር ተያይዘው መሰረተ ልማት ሲስፋፉ ለገበሬው ተገቢው ትኩረት አይሰጠውም፣ ካሳ አይከፈለውም ወይም በሚሸጋገርበት ጊዜ ወደ ሌላ ቦታ በተራዘመ ጊዜ አይታይም የገበሬው ሁኔታ ተብሎም ቅሬታዎች የሚነሱባቸው ሁኔታዎች እኔ በአጠቃላይ ፖለቲካ ባልሆነ መንገድ ነው የምናገረው። ለምንድን ነው ይሄ ነገር፣ ሀገር ቤት ውስጥ እውቀቱ ያላቸው ሰዎች አሉ። እነዚህ እውቀት ያላቸው ሰዎች ተፈላጊው ኢንቨስትመንት ቢሰጣቸው የሀገር ሰዎች ይህንን አይነት እርሻ ለማልማትና ለማደራጀት ይችሉ ይሆናል። ለምሳሌ ያህል በኃይለሥላሴ ጊዜ እንደዚህ አይነት ነገር በሸለቆ ውስጥ ብዙ የአለመያም ኮሌጅ ምሩቃን እርሻ ከፍተው ለራሳቸውም ጠቃሚ ስራ አቋቁመው ሀገርን የሚረዱበት ነገር ስላለ በእያንዳንዱ አፍሪካ ሀገር እንደዚህ አይነት ነገር ሊደረግ በቀላሉ ይችላል እና እነዚህን መንግስት ማየት እንዳለበትና ከውጭም ከውስጥም የሚያደርጉትን ክራይቴሪያው ምን እንደሆነ ትራንስፓረንት በሆነ መንገድ አይታወቅም፣ እና ለምን እንደሚደረጉ ይህን ያህል ግልጽ የሆነ መልስ የለኝም ለሱ። በመጪዎቹ 13 ዓመታት ውስጥ የአፍሪካ የህዝብ ቁጥር ወደ ሁለት ቢሊየን ያሻቅባል። የምግብ አቅርቦቱም በዚያው መጠን እንዲሻሻል ይጠበቃል። አሁን አህጉሪቱ እየተጓዘች ባለችበት አያያዝ አሁን ያላትን አንድ ቢሊየን ያልደፈነ ሰው እንኳ ሙሉ በሙሉ መመገብ አልቻለችም። በዚህ ዛሬም በቀጠለውና አሁን እየተካሄደ ባለው ሲምፖዚየም ላይ የዩናይትድ ስቴትስ እንደራሴዎች፣ የቀድሞ የግብርና ሚኒስትሮች፣ ተመራማሪዎችና የግዙፍ ኩባንያዎች መሪዎች ንግግሮችን እያደረጉና ውይይቶች እየተካሄዱ ናቸው። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።